ህዝበ ውሳኔ ይካሄዳል ከተባለባቸው የቅማንት አስራ ሁለት ቀበሌዎች መካከል ትላንት በስምንቱ መካሄዱን የአማራ ክልላዊ አስተዳደር የኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ንጉሱ ጥላሁን እንደ ገለጹት በአራቱ ቀበሌዎች ግን የሕዝብ ጥያቄዎች ስለተነሱና እነዚያም ውይይት ስለሚያስፈልጋቸው ህዝበ ውሳኔ አልተካሄደም። አዲሱ አበበ አቶ ንጉሱንና ከዚያው ከጎንደር አንድ ሂደቱን የተከታተሉ ቅማንት ተወላጅ አነጋግሮ ተከታዩን አጠናቅሯል። ቀጥሎ ይቀርባል። አቶ ንጉሱ በቅድሚያ እንዳብራሩት ውሳኔ ህዝቡ የማንነት ጥያቄ ሳይሆን የአስተዳደር ጥያቄ ነው። የማንነት ጥያቄው ቀደም ብሎ መልስ እንዳገኘም አመልክተዋል እና ውሳኔ ያስፈልገው አስተዳደሩ ከየት እስከ የት እንደሚሆን የትኛዎቹ አካባቢዎች እንደሚይዝ መወሰን ነው ብለው በዚሁ መሰረት በስምንቱ ቀበሌዎች ውሳኔ ህዝብ መካሄዱን ገልጠዋል። አራቱ ግን ይላሉ አቶ ንጉሱ፣ አራቱ ቀበሌዎች ግን እንደገና የህዝቡ ውይይት የሚፈልጉ ሆነው በመገኘታቸው ህዝቡ በራሱ ቀጣይ ውይይት ማድረግ አለብን የሚለው ጥያቄ በማቅረቡ ይሄንን ደግሞ ከላይ እስከታች የታመነበት በመሆኑ በስምንቱ ቀበሌዎች ህዝበ ውሳኔ ተካሂዷል። ሰላማዊ ነው። በየአካባቢው ደግሞ በቀበሌዎቹ በምርጫ ጣቢያዎቹ ሀያ አራት የሀሳብ መስጫ ጣቢያዎች ነው የነበሩት። በእነዚህ አካባቢዎች ምርጫ ቦርድ ውጤቱን እየገለጸ ነው ገልጿል። ነገር ግን እንደ ማንኛውም ድምጽ እንደሚሰጥበት አንድ ዲሞክራሲያዊ ሂደት የምርጫ ቦርድ ሂደቱን ጠብቆ ለፌዴሬሽን ምክር ቤት ያቀርባል። በዚህም መሰረት የአስተዳደር ስርዓቱ በክልሉ መንግስት ይዘረጋል ማለት ነው እንግዲህ በ አስራ ሁለት ቀበሌዎች ሳይሆን በስምንቱ በትናንት ሁለት ውሳኔ ህዝብ ተካሂዷል። ውጤቱ ምን ሆነ ለሚለው ጥያቄ አጭር መልስ ይኖራል። እንግዲህ ምንድን ነው ውጤቱን በየጣቢያው ምርጫ ቦርድ ለህብረተሰቡ ማስታወቂያ ሰሌዳ ለጥፏል። የተደራጀውንና አጠቃላይ በሁሉም የምርጫ ጣቢያዎች የድምፅ መስጫ ጣቢያዎች የተገኘውን ውጤት በተመለከተ ምርጫ ቦርድ የሚያሳውቅ ነው የሚሆነው። ሀላፊነት ደረጃም የምርጫ ቦርድ እና የፌዴሬሽን ምክር ቤት በሂደቱ ዝርዝሩን መረጃ ይሰጣሉ። በክልል ደረጃ ይሄንን ነው የምንገልጸው። አቶ ንጉስ፣ እንደው ለአድማጮቻችን ቀለል ብናረገው መልካም ውጤት ሲባል ግን በአጭሩ ውጤቱ ገና በኦፊሴል አልተገለጠም የሚለው ያስማማናል ማለት ነው አይደለም? ውጤቱን ምርጫ ቦርድ ሀያ አራት ምርጫ ጣቢያዎች አሉ ይፋ አድርጓል። በየአካባቢው ገልጿል። የተደራጀውን ግን ምርጫ ቦርድ ይገልጻል ማለት ነው። በድምፅ ውሳኔ፣ በህዝብ ውሳኔ በተወሰነባቸው አካባቢዎች ላይ በየቀበሌው፣ ለዛች ቀበሌ፣ ለዛች ጣቢያ መረጃው ደርሷል። የተደራጀውን ግን የሁሉንም ሀሳብ የተሰጠባቸውን፣ ምርጫ የተካሄደባቸውን፣ ድምፅ የተሰጠባቸውን አጠቃላይ እየተደራጀውን ግን አሁንም የሚገልጸው በተደራጀ ሁኔታ በየአካባቢው እንደገለጸው የየአካባቢው ህብረተሰብ አውቆታል በተደራጀ ሁኔታ ደግሞ የሚገልጸው አሁንም ምርጫ ቦርድ ነው ይሄንን ማክበር አለብን ማለት ነው ለየቀበሌው የደረሰውን እርሶ ያውቃሉ ሊነግሩን ይችላሉ አቶ ይሄ በሀላፊነት ደረጃም በማንዴት ደረጃም የምርጫ ቦርድ ነው ይህንንና አክብረን ህብረተሰቡና እኛ ሂደቱን ትክክል መሆኑን በስርዓቱ የሄደ መሆኑን አይተን የምርጫ ቦርድ የሚሰጠውን መረጃ እንጠብቃለን ማለት ነው። ባለፈው አርብ ግን እኛ ስናስተላልፍ ተቃዋሚ ሰማያዊ ፓርቲ የምርጫ ቦርድ ወገንተኛ ነው እና የእሱን ውጤት ለመቀበል እንቸገራለን የሚል አስተያየት አለ። እዛ ላይ አስተያየት መግለጥ መናገር ይፈልጋሉ አቶ ንጉሥ? እኔ የሰማያዊ ፓርቲም ሳይሆን የህዝቡን ነው ማዳመጥ መፈልገው ህዝቡ ምርጫ ቦርድ የሚለውን ሊቀበል እናም በዚህ ሂደት ሊሳተፍ አምኖበት ገብቶ በሰላማዊ ሁኔታ አጠናቋል። ከዛው ከአካባቢ ያገኘኋቸው አንድ እዛው ቅማንት የሚኖሩ ቅማንት ተወላጅ የሆኑ ሰው እንደገለጡልኝ ግን ስምንት ቦታ ስምንት ቀበሌ ውሳኔ ህዝብ ተካሄዶ አብዛኛው ሰው ቁጥሩ ሊለይ ይችላል። አብዛኛው ሰው እንደነበርን እንቆያለን፣ መካለል አንፈልግም የሚል ውሳኔ እንዳሳለፈ ገልጠውልኛል። የእሳቸውንም ሀሳብ አሰማለሁ። የእርስዎም ሀሳብ አለ። መጨረሻው ላይ ግን እንግዲህ እንጠብቃለን ይችላል ደሞ አሁን እንዳሉትም የምርጫ ቦርድን ውሳኔ። በጣም አመሰግናለሁ አቶ ንጉስ። አመሰግናለሁ ከዚያው ከጎንደር ቀደም ሲል እንደገለጥኩት አንድ የቅማን ተወላጅ በሂደቱም የተካፈለ ሰው አግኝቻ እና አግር ያለው ምን ተስኖት በላይ ይባላሉ። በስምንት ቀበሌዎች ነው ተካሂዷል የሚባለው ሁለቱ ላይ የጠራ እንዲያውም ቅርብ ቦታ ላይ የጠራ መረጃ ባይኖረኝም ወደ መተማና ጭልጋ አካባቢ የተሰጠውን ድምፅ ተከታትያለሁ። ይሄ ባለ የመረጃ ከአንድ ቀበሌ ውጭ በሌላው በነበረው አስተዳደር ይቀጥል በሚል እንደሆነ ማረጋገጥ ችያለሁ። በአንድ ቀበሌ ማለት ያላየሁትም። እሺ፣ የትኛው ቀበሌ ነው? አንድ ቀበሌ ከነጋዴ ባህር ወጣ ብሎ የሆነች ሎሚዬ ምናምን ሚባል ስሟን በትክክል እሷ ቦታ ላይ ብቻ እሷ ቦታ ላይ ብቻ ማሸነፋቸውን እንጂ በሌሎች ቀበሌዎች ይህን ጉዳይ በባለቤትነት ከሚከታተሉት ሰዎች አንደኛው ስደውልለት ይህን መረጃ ሰጥቶኛል። ነገር ግን በሌሎቹ ጋ ያሉት አብዛኛዎቹ መካለል አንፈልግም እንደነበርን እንቆያለን ብለዋል ነው ያለኝ መረጃ። እርሶም እንደዛ ነው የሚሉኝ? በትክክል ሹምፓን አይደውያለን። በስጋ የሚዛመዱኝ ቅማንቶችም አሉ እያረጋገጡልኝ ይሄንኑ ነው ቀደም ሲል ግን ከአማራ ክልል ኮሚኒኬሽን ጉዳዮች ኃላፊ ጋር ስንነጋገር በስምንት ቀበሌዎች ሬፈረንደሙ እንደተካሄደ፣ ነገር ግን ኦፊሴላዊ የሆነው ውጤት ወደፊት እንደሚገለጥ ጊዜውን ጠብቆ ነግረውኛል። እርስዎ ውጤቱን እንዴት አወቁት? አሁን በመንግስት ደረጃ አልተገለጠም። ገና ውጤቱ ተለጥፏል፣ በየቦታው በየቀበሌው በየምርጫ ጣቢያው ውጤቱ ኦፊሴላዊ በሆነ መልኩ ተለጥፎ ታውቋል። ምናልባት ድምፅም ያልተሰጠባቸው ቀበሌዎች ስላሉ የእነዚህም ውጤት ደግሞ በ ለጊዜው እንዲያስፈጽሙ በተላኩት የምርጫ ቦርድ ቦዲው አማካይነት ለተወካዮቹ ምክር ቤት እስኪ እንዲቀርብ ነው እንጂ በህብረተሰቡ ዘንድ ታውቋል። ይህን ጉዳይ እያራመዱ የነበሩ ሰዎችም እኮ መሸነፋቸው ሁሉ አምነው ደውለውልኝ ደስ ይበልህም ያሉኝ ሰዎች አሉ። በየቀበሌው መለጠፉን የመንግስት ኮሚኒኬሽን ኃላፊውም ገልጠውልኛል። ግን ብሔራዊ ምርጫ ቦርድ ይፋ ሲያደረግ ያኔ እንጠብቃለን ብለዋል። እግዜር ይስጥልኝ አቶ ምንተስኖት በላይ በጣም አመሰግናለሁ። አቶ አዲሱ